የሀረሪ ክልል በያዝ ነው የበጀት ዓመት በወቅቱ ግብር አልከፈሉም ያላቸውን ነጋዴዎች ግብር ለማስከፈልና ሌሎች ከግብር ስርዓቱ ውጭ ይንቀሳቀሳሉ ያላቸውን ደግሞ ወደ ግብር ከፋይነት ለማምጣት ይረዳል ያለውን ዘመቻ እያከናወነ ነው። በክልሉ የሚንቀሳቀሱ አንዳንድ ግብር ከፋዮች ግን ባለስልጣን መስሪያ ቤቱ በሚጥለው የግብር መጠንና አሰራር ላይ ቅሬታ አላቸው። በከተማው በንግድ እንቅስቃሴ ውስጥ ከሚገኙ ነጋዴዎች ለዲደብሊዩ አስተያየት ከሰጡት መካከል አንዱ የሆኑት አቶ ሀይሉ ካሳ የክልሉ ገቢዎች ባለስልጣን የግብር አገማመቱና የአሰራር ተገቢነት ላይ ያለውን ቅሬታ ገልጠዋል። ማለት ግብሩ መከፈሉ ያው ለሀገርም ለወገንም ጠቀሜታ ነው የሁላችን። ግን አግባብ ያለው ግብር አከፋፈል ለመክፈል ያላወቀው ማወቅ አለበት፣ ማስረዳት አለባቸው። የማስረዱት አለ፣ የሚደናበር አለ። ዝም ብሎ ኢንቴሊጀንስ የሚባል ነገር አላቸው። ገብቶ ያመነጫጭቀሃል፣ ወረቀት ይወስድባሃል፣ ገብቶ እንደ ፖሊስም ያደርገዋል። እና አግባቢ የሌለው ስራ አይሰሩ። ሆኖም ደግሞ ከሆነ ከመንግስት መስሪያ ቤት ከአንድ ባለስልጣን ከተጣላ ግብር ላይ ነው ጫና የሚደረግ፣ ማስፈራሪያ ግብር ነው። በዛ ጫና ይደረግብሃል ዘንድሮ ለምሳሌ በራሴ ላይ ተደርጓል። አስተያየታቸውን የሰጡት እኚህ በከተማው ሆቴል ንግድ ስራ ላይ የተሰማሩ ነጋዴ ሰሞኑን የክልሉ ገቢዎች ባለስልጣን ባዘጋጀው መድረክ በምስጉን ግብር ከፋይነት የምስክር ወረቀት ይሸልሟቸዋል። ይሁን እንጂ በባለስልጣን መስሪያ ቤቱ አሰራር ላይ አድሏዊነት ስለመኖሩ ይናገራሉ። አድሏዊ አሰራር አለ። ከመጀመሪያ የነበረ ነው። በአሁኑ አስተዳደር ሊቀየር ይችላል። ከመጀመሪያ የነበረ ነው አድሏዊ አሰራሩ። ያ አድሏዊ አሰራር ይህ ነው ብዬ ዝርዝር ማንም ሲያውቅ ማንም ሰው ማንም ይሁን ምንም የትም ይሁን ኢትዮጵያነቱ በኢትዮጵያነቱ የሚሰራበት አካባቢ ማሳደግና ካለው መርዳት ግዴታ እንኳን አደለም ሀገራችን ውስጥ ውጪም ሰርቶ ይታደቃል። የክልሉ ገቢዎች ባለስልጣን የገቢ አሰባሰብና ክትትል ዋና ዳይሬክተር አቶ አብዱልአዚዝ ሱፊያን ከገቢ ግምት ጋር በተያያዘ ቅሬታዎች ሊኖሩ እንደሚችሉ ለዲደብሊው ገልጠው ቅሬታ በየደረጃው የሚታይበት አሰራር ስለመኖሩ ግን አስረድተዋል። ቅሬታ ኮሚቴ አለ ራሱን የቻለ ማለት ነው። ገቢዎች ላይ የተጎዳ ሰው ምናልባት ከተጎዳ ራሱ ግብር ይግባኝ ላይ ቅሬታውን ሲያቀርብ መፍትሄ ያገኛል ማለት ነው። ኢቭን ግብር ይግባኝ ላይ ራሱ ቅሬታውን መፍትሄ ካላገኘ ፍርድ ቤት ሰበር ኤክስተርናል ሄዶ መፍትሄውን ለማግኘት የህግ አግባብም አለው ማለት ነው። በሌላ በኩል የሀረሪ ክልል በበጀት አመቱ በወቅቱ ግብር አልከፈሉም ያላቸውን ነጋዴዎች ግብር ለማስከፈል ና ሌሎች ከግብር ስርዓት ውጭ ይንቀሳቀሳሉ ያላቸውን ደግሞ ወደ ግብር ከፋይነት ለማምጣት ይረዳል ያለውን ዘመቻ እያከናወነ ይገኛል። በዚህም ከ1300 በላይ ያለ ፍቃድ ይሰሩ ነበር ባላቸው በየደረጃው ያሉ ድርጅቶች ላይ እርምጃ ወስዷል። በአንዳንድ አካላት የሚነሳው ቅሬታ የሚሆነው በንግድ ድርጅቶቹ ላይ ስለተወሰደው እርምጃ ያነጋገርናቸው አቶ አብዱልአዚዝ እርምጃው ህግን ግን መሰረት አድርጎ የተካሄደ መሆኑንና በዚህም አብዛኞቹ ወደ ህጋዊነት መምጣታቸውን ጠቁመዋል። እንግዲህ ያው ንግድ ፍቃድ የሌለው ያው የታክስ አስተዳደር አዋጅ ወይ ደግሞ የገቢ ግብር አዋጅ በእኛ ክልል አዋጅ ቁጥር 135 እና አዋጅ ቁጥር 36 የሚለው ንግድ ፍቃድ የሌለውን ያው እንዲያወጡ ማሸግ ነው ህጉ የሚለው። እኛ ግን አሁን አንዳንድ ልዩ ዘርፎች አሉ። ለምሳሌ ምግብ ቤት አለ፣ ልኳንዳ አለ። የተለያዩ ደብዳቤ ጽፈን አንድ ሳምንት እንጠብቃለን። ከዚ በኋላ እርምጃ እንወስዳለን ማለት ነው እስከ ትላንት ድረስ ድረስ ወደ ሰባት መቶ የሚሆኑ ግብር ከፋዮች ንግድ ፍቃድ ይዘው የግብር ከፋይነት መለያ ቁጥር ይዘው ወደ ታክስ መረቡ ገብተዋል። ተሽከርካሪዎቹ ያው ክትትል የሚያስፈልጋቸው ናቸው ማለት ነው። እንደታሸገ ነው። በሀገሪቱ የመጣውን ለውጥ ተከትሎ እየተከሰቱ ያሉ ህገወጥ ድርጊቶችን እያስተናገደች ባለችው ሀረር በያዝነው አመት ለክልሉ ግብር መክፈል ከነበረባቸው ነጋዴዎች ሰላሳ ስምንት በመቶ ያህሉ ግብራቸውን መክፈል በነበረባቸው ጊዜ ውስጥ አለመክፈላቸውን ያገኝ ነው መረጃ ያመለክታል። ይህንኑ በሚመለከት የባለስልጣኑ የገቢ አሰባሰብና ክትትል ዋና ዳይሬክተር አቶ አብዱልአዚዝ ወቅታዊ ችግሮች በግብር ከፋዩም ሆነ በተቋሙ ላይ ተጽዕኖ ስለማሳደራቸው ተናግረዋል። አምና በስድስት ወር ከሰበሰብ ነው ገቢ በታች ነው ዘንድሮ የሰበሰብ ነው አፈጻጸሙ ራሱ ሲታይ ማለት ነው 12 ፐርሰንት ያንሳል ገቢው የክልሉ ገቢዎች ባለስልጣን አሁንም የጀመረውን የግብር ገቢን የማሳደግ ስራ አጠናክሮ እየሰራ መሆኑን እየተናገረ ባለባት ሀረር ህገወጥ ንግድና በህጋዊ ንግድ ስርአቱን ቢሆን ህጋዊ ደረሰኝ ያለመስጠትና ያለመቀበል ችግሮች እንዳሉ ናቸው ለዲ ደብሊው ዘገባ መሳይ ተክሉ ድሬዳዋ